የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰባት መቶ ሺ የኢትዮጵያ ሰራዊት እኮ መደበኛ ሶስት መቶ አምሳ ሺ አይደል እንትን እኛ ሀገርን ገንባ እንዴ። ይህንን ሀይል ለልማት እናውለው ወይስ ለጥፋትና ለቀንቱን ትሚለ በፌዴራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረታዊ ያቋቋማቸው ናቸው። በተጨባጭ ሁኔታ ትልቅ ስጋት ነው የማየው። በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት ሀገር እድገት ጎዳና ልትሄድበት የሚችለውንም ነገር ያደናቅፋል ብለን በማሰብ ነው። እንደ ቅደም ተከተላቸው የብርጋዴር ጀኔራል ካሳይ ጨመዳን የቀድሞ ጠቅላይ ፍርድ ቤት ዳኛ አቶ ፍርሄወት ሳሙኤልንና የማህበራዊና ፖለቲካዊ ለውጦች አቀንቃኙን የአቶ ስዩም አሰፋን ድምፅ ነው በተከታታይ እየሰማችሁት የሰዓቱን የዓለም ዜና ተከትሎ ሞቅ ባለው ውይይታቸው ታገኟቸዋላችሁ። ዘወትር ቅዳሜ በዚህ ሰዓት በደሳ ላይ መኮንን እየተዘጋጀ የሚቀርበው ምርጥ ምርጥ የእንግሊዝኛ ዜማዎች የሚደመጡበት የሙዚቃ ቃና በመልክ በመልኩ ተሰናድቶ ይጠብቃችኋል። ሰላም ጤና አስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ የካቲት 21 2012 ዓ ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሡ ታምሬ ነው። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ፣ ዜናውን የማሰማችሁ ሰለሞን አባተ ነኝ። የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባደረገው ስብሰባ የህዳሴ ግድብ ጉዳይን አስመልክቶ መነጋገሩና ማንኛውም ነገር የኢትዮጵያን ፍላጎትና ጥቅም በሚጠብቅ መልኩ ብቻ እንደሚከናወን አስታውቋል። በጠቅላይ ሚኒስትር አብይ አህመድ የተመራው የምክር ቤቱ ስብሰባ ብሔራዊ ጥቅምን የሚነካ ድርድር የኢትዮጵያ መንግስት አያደርግም ብሏል። ይህ በእንዲህ እንዳለ በኢትዮጵያ በግብፅና በሱዳን መካከል የሚደረገውን ድርድር በታዛቢነት ሲከታተል የቆየው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የካቲት 19ና 20 ከሱዳንና ከግብፅ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠል ዋሽንግተን ላይ መገናኘትና መወያየታቸውን አመልክቶ እስካሁን የተደረገውን ጥረቶችም አድንቋል። አሁን ባለው ሁኔታ ስምምነት ላይ ሳይደረስ ግድቡን የመሙላት ስራ እንዳይጀመርና ሙከራም ይደረግ አሳስቧል። ይህ የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ እና የውሃና መስኖና የኢነርጂ ሚኒስቴሮች በጋራ ባወጡት መግለጫ ይህንን የካቲት 21 ወይም ፌብርዋሪ 28 የወጣውን የታላቁ የህዳሴ ግድብን የዩናይትድ ስቴትስ የግምጃ ቤት ዲፓርትመንት ወይም ሴክሬታሪ መግለጫ አንስቶ ኢትዮጵያ ያልተሳተፈችበትን ስብሰባ ተከትሎ የወጣ ነው ያለውን የፕሬስ መግለጫ በከፍተኛ ቅሬታ እንደሚመለከቱት መስሪያ ቤቶቹ ገልጸዋል። ስብሰባው የተካሄደው ኢትዮጵያ አስቀድማ ለግብፅ፣ ለሱዳንና ለአሜሪካ ስብሰባው ለሌላ ጊዜ እንዲተላለፍ አሳውቃ ያለ መሆኑን የገለጸው የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው ይህ መግለጫ የግድቡ ባለቤት የሆነችው ኢትዮጵያ በመርሆች መግለጫ ስምምነቱ መሰረት የግድቡን ሙሌት ከግንባታው ትይዩ በፍትሐዊና ምክንያታዊ አጠቃቀምና ጉልህ ጉዳይ ያለማድረስ መርሆች መሠረት የምታከናውን ይሆናል ብሏል መግለጫው። አክሎም ኢትዮጵያ የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠውን መግለጫ አትቀበልም ብሏል። በዋሽንግተን ዲሲ በግብፅ አርባዊት ሪፐብሊክ ፈርሞበታል የተባለው ረቂቅ የሶስቱ ሀገሮች የድርድርም ሆነ የሕግና የቴክኒክ ቡድኖች ውይይት ውጤት አይደለም ብሏል። የውጭ ጉዳይ ሚኒስቴሩ የቴክኒክ ጉዳዮች ድርድሩም ሆነ የሕግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር አልተጠናቀቀም ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ኢትዮጵያ የታላቁ የኢትዮጵያ ሕዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ የሚዘጋጀው በሶስቱ ሀገሮች ብቻ እንደሆነ አቋሟን አስቀድማ ማሳወቋንም ገልጿል። ኢትዮጵያ ግብፅና ሱዳን በሚያውቁትና በተስማሙበት እንዲሁም በመርሆዎች መግለጫ ስምምነት መርህ አንቀጽ ስምንት አድናቆታቸውን በሰጡት ሂደት መሰረት ሁሉንም የግድብ ደህንነት የሚመለከቱ ጉዳዮች በዓለም አቀፍ የባለሙያዎች ቡድን ምክረ ሀሳብ መሰረት የተሰጡትን ምክረ ሀሳቦች መፈጸሟን ትቀጥላለች ብሏል። የኢትዮጵያ መንግስት የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብን ለማዘጋጀት ቀሪ መሰረታዊ ልዩነቶችን ለመፍታት ኢትዮጵያ ከግብፅ አረባዊት ሪፐብሊክና ከሱዳን ሪፐብሊክ ጋር የጀመረችውን ሂደት ለመቀጠል ቁርጠኛ ናት ብሏል። ይህ ዛሬ አዲስ አበባ ላይ የወጣው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ። ይህ በእንዲህ እንዳለ ዩናይትድ ስቴትስ በእነዚህ በሦስቱ ሀገሮች ያለውን ድርድር በመከታተል አቋሟ እንደምትጸና ቁርጠኝነቷ እንደምትገልጽና የመጨረሻ ስምምነት ላይም እንዲደርሱ ለማድረግ የምትችለውን ሁሉ እንደምታደርግ ዛሬ የወጣው የዩናይትድ ስቴትስ ገንዘብ ሚኒስቴር መግለጫ አመልክቷል። በሦስቱም ሀገሮች መካከል ያለውን ንግግርና ሌሎችም ባለሙያዎችን እንዲሁም ባለስልጣናትን ያሳተፉ መረጃዎችን ይዘን መውጣታችንን እንቀጥላለን። ሰሞኑን በጥልቀት እንወያይበታለን። መረጃዎችንም ከቅርበት እናደርሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈላችሁን የቅዳሜ ምሽት ዜና ነው እየተከታተላችሁ ያላችሁት። በከፍተኛ ደረጃ ያሉ የአመራር አባላቱን ጨምሮ ዘጠኝ አባላቱ በመንግሥት እንደተያዙበት የኦሮሞ ነጻነት ግንባር ዛሬ አስታውቋል። የኦሮሚያ ክልል መንግሥት ባለሥልጣናት ስለ ጉዳዩ እንደማያውቁ እየተከታተለ ላለው ጉዳዩን እየተከታተለ ላለው ሪፖርተራችን ሙክታር ጀማል ነግረውታል። ሙክታር ተጨማሪ አለው። የድርጅቱ ከፍተኛ አመራሮች በቁጥጥር ስር መዋላቸውን ነው የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምጽ የሚገልጹት። መኖሪያ ቤታቸው ሌሊት ነው የተከበበው። ከበው ካደሩ በኋላ ንጋት ላይ በመግባት እዛ ውስጥ የሚኖሩትን ነዋሪዎች ካስወጡ በኋላ ረዥም ሰዓት የወሰደ ፍተሻ ካደረጉ በኋላ እነዚህም ዘጠኝ ሰዎች ወደ እስር ቤት ይዘዋቸው ይዘዋል። አቶ ቶሌራ እንደተናገሩት በቁጥጥር ስር እያዋሉ የድርጅቱ አመራሮች አቶ ሚካኤል ቦረንና አቶ አብዲ ረጋሳ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ፣ አቶ ከድነሳ አያና የኦሮሞ ነጻነት ግንባር ማዕከላዊ ጽሕፈት ቤት አባልና ሌሎች ከፍተኛ የድርጅቱ አማካሪዎችን ጨምሮ ዘጠኝ ሰዎች በቁጥጥር ስር መዋላቸውን ማረጋገጣቸውን ነው የሚናገሩት። በቁጥጥር ስር ውለዋል ስለተባሉ የኦሮሞ ነጻነት ግንባር አመራሮች የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ እንደዚያውም የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩን ተናግረዋል። የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ፋሲካም መሰል ጉዳዮች ሲፈጠሩ የፌዴራል መንግስት የአዲስ አበባ ማረፊያን እንደ ውሰት ይጠቀም ይሆናል እንጂ በቀጥታ የምናውቀው ነገር የለም ብለው ሲመልሱ፣ የፌዴራል ፖሊስ ሕዝብ ግንኙነት ኃላፊ አቶ ጄይላን አብዲ ለስራ ጉዳይ ከአዲስ አበባ ውጭ ስላሉ ስለ ጉዳዩ የማያውቁ መሆኑን ገልጸውልኛል። ጉዳዩን አረጋግጠው እንዲነግሩኝ የጠቆሙኝ የስራ ባልደረባቸው ኮማንደር መኮንን ከአለቆቻቸው ፍቃድ ሳያገኙ ስለዚህ ጉዳይ መግለጽ እንደማይችሉ አሳውቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ። አዲስ አበባ። አመሰግናለሁ ሙክታር። ማዕከላዊ ሶማሊያ ውስጥ ዛሬ ሌሊቱን ከተካሄደ ውጊያ በኋላ ሃያ ሁለት ሰው መገደሉ ተገልጿል። የአንድ የሱፊ ሙስሊም ቡድን መሪዎች ናቸው የተባሉ ሞዓሊም መሐመድ ሼህ እንዲሁም ሼህ መሐመድ ሻኪር እና አቡ ሱና ዋል ጃማ የሚባሉ የሃይማኖትና የፖለቲካ እምነት መሪዎች መያዛቸው ወይም እጃቸውን መስጠታቸው ተገልጿል። በሌላ በኩል ደግሞ ዩናይትድ ስቴትስና ታሊባን ዛሬ ዶሃ ላይ ታሪካዊ የተባለ ስምምነት ተፈራርመዋል። ይህ ስምምነት ለ19 ዓመታት የዘለቀውን ጦርነት ወደ ማብቃት ሊያደርስ የሚችል እና የዩናይትድ ስቴትስ ጦርንም ከዚያ ሊያስወጣ መንገድ የሚከፍት ነው ተብሏል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ አልመልሳችሁ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ የንጉሥ ታምሬ ነው። አሁን ወደ ቀዳሚው ዘገባ ነው መወስዳችሁ። በኦሮሚያ ክልል ከመስከረም ወር አንስቶ በአገረሸው የኩፍኝ ወረርሽኝ ወደ 7 ሺህ የሚደርሱ ሕፃናት መጠቃታቸውን የኦሮሚያ ጤና ቢሮ ገለጠ። በወረርሽኙ ምዕራብ ወለጋ እና ምዕራብ አርሲ ውስጥ ብቻ እስካሁን በተደረሰው 18 ሕፃናት መሞታቸው ተዘግበዋል። ሙክታር ጀማል ዝርዝሩን አድርሶናል። የኩፍኝ በሽታ በኦሮሚያ ክልል የተለያዩ ዞኖች በወረርሽኝ ደረጃ እየታየ መምጣቱን ተከትሎ ብዙ ሕፃናት ማስታመሙን እና የአንዳንዶች ሕይወት ማለፉን የሻሸመኔ ሪፈራል ሆስፒታል ገልጿል። የኦሮሚያ ጤና ቢሮ ወረርሽኙ ከመስከረም ወር ጀምሮ በተለያዩ የክልሉ ዞኖች መታየት መጀመሩን ገልጿል። የምዕራብ ኦሮሚያ ዞኖችን ጨምሮ በምዕራብ አርሲ ዞን እና የሻሸመኔ ከተማ አምስት ዞኖች ላይ ከፍተኛ ደረጃ እየደረሰ መምጣቱንም ቢሮ ገልጿል። የሻሸመኔው ሆስፒታል ወረርሽኙ በስፋት ካለባቸው አካባቢዎች መካከል ይጠቀሳል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ከዲር ቡዴ ወረርሽኙ ከተራ ህመም ወደ ውስብስብነት እየተሻገረ መሆኑን ይናገራሉ። ከመስከረም አካባቢ ጀምሮ እኛ ሆስፒታል ላይ የታከሙት በኩፍኝ ምክንያት ወደ ስምንት መቶ ሰባት በሽተኛ ነው። ከዚህ ሞት ያጋጠማቸው ወደ አስራ ሶስት አካባቢ የሚሆኑ ቶች ናቸው። የመደገፍ አቅምን በተመለከተ ከዚህ ቀደም በጣም ችግር ውስጥ መግባታችሁም ይታወሳል። አሁን ምን ያህል ሰው እናንተ ጋር እየታከመ ይገኛል? የሕክምና አቅማችሁስ አሁን ባለው እኛ ጋር ያሉት ታካሚዎች ድንኳን ተተክሎ እዛ ውስጥ ያሉት ወደ አምሳ አንድ አካባቢ ይሆናሉ። ዋርድ ውስጥ ወይ ደግሞ ዱሮ ሌሎች ህጻናቶች ተኝቶ የሚታከሙበት አይሶሌት ሩም ብለን ለነሱ ብቻ ለኩፍኝ በሽታ ብቻ አይሶሌት አድርገን ያስቀመጥነው ወደ ሰላሳ ሁለት አካባቢ የሚሆኑ ፔሸንቶች አሉ። አጠቃላይ አሁን በዚህ ሰዓት ሰማንያ ስድስት አካባቢ የሚሆኑ ፔሸንቶች አሁን በዚህ ሰዓት እየታከሙ ያሉት። በአቅም ጉዳይ ደግሞ ከኦሮሚያ ጤና ቢሮ መጥቶ ቲም ተቋቁመዋል የዞኖቹም አሉበት የከተማም ጤና ቢሮ አለበትና በፊት እንደተባለ ሁሉ የባለሙያ እጥረት እንዳለብን ነው። እና ወደ ስምንት ባለሙያ ተጨማሪ ከዞን እና ከከተማ ጤና ቢሮ ተጨምሮልናል። አሁን ይህ ማከም አቅማችንም ትንሽ የተሻለ ነው ከበፊት። የኩፍኝ በሽታ ወረርሽኝ የታየባቸው ናቸው የሚባሉ የምዕራብ ኦሮሚያ ሆስፒታሎችን ለማግኘት ያደረግነው ሙከራ አልተሳካም። የኦሮሚያ ጤና ቢሮ ህዝብ ግንኙነት ኃላፊ ሲስተር ሰአዳ አህመድ ለቪኦኤ እንደተናገሩት በዚህ ወረርሽኝ በምዕራብ ወለጋ ብቻ አምስት ህጻናት ህይወታቸውን አጥተዋል። ይህ ማለት የሻሸመኔ ሪፈራል ሆስፒታል 13 ሞት ተጨምሮ ወደ አስራ አምስት ህፃናት በኩፍኝ ህይወታቸውን ማጣታቸውን ነው መረጃው የሚያሳየው። ሲስተር ሰአዳ እንደሚናገሩት ወረርሽኙ በአንዳንድ አካባቢዎች ላይ ጋብ ያለ ቢመስልም በአንዳንዶቹ ግን እየተስፋፋ ይገኛል። ይሄ የኩፍኝ ወረርሽኝ በኦሮሚያ ውስጥ የተከሰተው በሁለት ሺ አስራ ሁለት አመተ ምህረት ነው። ሆኖም ያን ጊዜ በአስር ዞኖች እና በሶስት ከተማ መስተዳደሮች ላይ ነበረ። በዚህም ወቅት እንግዲህ እስካሁን ባለ እንዳታ መሰረት ወደ ስድስት ሺ ስምንት መቶ ስልሳ ህጻናቶች በዚህ በኩፍኝ ወረርሽኝ በሽታ ጠጥተዋል ወይም ታመዋል። የወረርሽኙ መጠን አንዳንድ ዞኖች ላይ እየቀነሰ ነው ያለው፣ አንዳንድ ቦታ ላይ ደግሞ አሁንም አነስ ያሉ ቦታዎች ላይ ከፍ እያለ ነው ለምሳሌ ብንወስድ ሻሸመኔ ከተማ ላይ በተወሰነ ደረጃ የወረርሽኙ ትንሽ ከፍ እያለ ያለበት ሁኔታ አለ። ሻሸመኔ አካባቢ ከተማ አካባቢ ወረርሽኙ በቅርብ ነው የታየው። ካለፈው ሳምንት በፊት የነበረው ቁጥር መቶ አርባ ስድስት አካባቢ ነበረ አሁን ግን ኦልሞስት ወደ ሶስት መቶ በላይ በልጧል በዚህ ሳምንት የ በዚህ በሽታ የተያዙት ልጆች። በተለይ አሁን የሚነገረው ከዚህ ቀደም ያለፈው አመት አካባቢም ከዛ በፊትም የኩፍኝ በሽታ ክትባት በአግባቡ አለመሰጠቱ ነው ለዚህ ምክንያት የሆነው የሚባል ሀሳብም ከጤና ቢሮ ከዚህ ቀደም ተነስቶ ነበር። ምንድን ነው ሌላኛው ምክንያትና ለችግሮቹ እንደ መፍትሄ ያስቀመጣችሁ? አዎ፣ ትልቁ ነገር ምንድን ነው የኩፍኝ በሽታ ክትባቱ ያለአግባቡ መሰጠት ብቻ ሳይሆን ሁሉም መቶ ፐርሰንት ሁሉም ህጻናቶች ክትባት ወስደዋል ማለት አይደለም። በተለያየ ምክንያት ነው የሚያዙት። ለምሳሌ በአንድ አካባቢ የኑትሪሽን ችግር ካለ፣ የተመጣጠነ ምግብ ህጻናቶች የማያገኙበት ሁኔታ ካለ ይህ በሽታ የመጋለጥ ሁኔታ ከፍ ያለ ይሆናል። ከዛም ውጪ እንደገና ደግሞ በፀጥታም ጋር ከጸጥታም ጋር ተያይዞ አንዳንድ ቦታዎች ላይ እስከ ታች ድረስ ወርዶ ክትባትን አለመስጠት ሁኔታ አለ። በተወሰነ ቦታ ላይ እንደገና ደግሞ ከዛ አካባቢ ቤተሰብም የመፈናቀልም የምንም ሁኔታ ስላለ ከአየር ለውጥም ጋር ተያይዞ፣ ከድርቅ ጋር ተያይዞ፣ የህፃናቶች የምግብ እጥረት ጋር ተያይዞ ይሄን ነገር ሊያባብሰው ችሏል ማለት ነው። አሁን በአጠቃላይ ስንት ዞን ውስጥ እና የት የት ነው በዋናነት ያለው? አሁን በዋናነት ያለው አምስት ዞኖች ውስጥ ነው ያለው ሻሸመኔ ምስራቅ ወለጋ ላይ አለ፣ ሆሮ ጉዱሩ ወለጋ ላይ አለ፣ ምዕራብ አርሲ ላይ አለ፣ ሻሸምኔ ከተማ ላይ አለ በሽታው። አሁን ሌሎችም ቦታዎች አሉ ግን እየቀነሰ ነው ሌላ አካባቢ ያለው። እነኚህ ቦታዎች ላይ ግን አሁንም ይሄ በሽታ በስፋት ያለበት አካባቢ ነው። ስለ ኦሮሚያ ክልል የኩፍኙ ወረርሽኝን ካሁን ቀደም የአሜሪካ ድምፅ ባጠናቀረው ዘገባ ወረርሽኙ የተከሰተው ክትባት በአግባቡ ባለመሰጠቱ እና የሕሙማኑ ቁጥር መስፋፋት ተከትሎ የሻሸምኔ ሪፈራል ሆስፒታል ለማስተናገድ ባለመቻሉ እንደነበረ ይታወሳል። ሆኖም የኦሮሚያ ጤና ቢሮ ክትባቱ በቅርብ ጊዜ እንደሚጀመር ገልጿል። በየጤና ተቋማቱ እየተደረገ ያለው ድጋፍም የሚቀጥል መሆኑን የቢሮው ሕዝብ ግንኙነት ኃላፊ ሲስተር ሰዓዳ አህመድ አሳውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ወደ አስተዋወቅኳችሁ ልዩ ውይይት ነው እምወስዳችሁ። በአነጋጋሪና ወቅታዊ ርዕሰ ጉዳዮች ዙሪያ ያተኩራል። ከመደበኛ የመከላከያ ሰራዊትና እንዲሁም የፌዴራልና የክልል ፖሊሶች ሌላ ልዩ ኃይል በሚል በሚታወቁ የታጠቁ ኃይሎችና ሚሊሻዎች አመሰራረት እንቅስቃሴና ዓላማ ይደቅናሉ በሚባለው ፈተናም ዙሪያ የሚያተኩር ውይይት ነው መደረግ አለበት በሚል የተነሱ ሀሳቦችንም ይመረምራል። ሀብታሙ ስዩም ነው ያሰናዳው። የሕዝብና የሀገርን ጸጥታና ደህንነት ለማስጠበቅ የሀገር መከላከያ ሰራዊት፣ የፌዴራልና ክልል ፖሊሶች በተጨማሪ በየክልሉ የሚገኙ የልዩ ኃይልና ሚሊሻ ተቋማት ይጠቀሳሉ። የልዩ ኃይልና ሚሊሻ ተቋማት መሠረታና እንቅስቃሴ ህገ መንግስታዊ መሠረት፣ እንዲሁም የእንቅስቃሴያቸው ሁኔታ እየተነሳ በተለያዩ ጊዜያት የሙግት መነሾ ሲሆኑ ባሽተዋል። እነዚህ ሙግቶች አሁን አሁን ኢትዮጵያ ውስጥ ግጭቶች መበራከታቸውን ተከትሎ እንደ አዲስ ተቀስቅሰዋል። ለዛሬ በኢትዮጵያ ወቅታዊና መጻኢ የሰላም ሁኔታ ውስጥ እነዚህ ተቋማት ሚና ምን መምሰል እንዳለበት ለመነጋገር አዎንታዊም ሆነ አሉታዊ አስተዋጽኦአቸውን ለመዘከር ሦስት ተወያዮችን ይዘን ቀርበናል። ተወያዮችን እንተዋውቅ። አቶ ፍሬሕይወት ሳሙኤል የቀድሞ የደቡብ ብሔሮች ብሔረሰቦችና ሕዝቦች ጠቅላይ ፍርድ ቤት ዳኛ ሆነው ሰርተዋል። በምርጫ 97 ማግስት የተከሰቱ ግጭቶችን እንዲያጣራ የተቋቋመው ኮሚሽን ሊቀመንበርም ሆነው አገልግለዋል። በአሁኑ ሰዓት በዚህ በዩናይትድ ስቴትስ ውስጥ ነዋሪ ናቸው። ሁለተኛው ተወያይ ብርጋዴር ጄኔራል ካሳይ ጨመዳ ናቸው። ብርጋዴር ጄኔራል ካሳይ በቅድሞ የኢትዮጵያ ጦር ውስጥ በከፍተኛ አመራርነት ያገለገሉ፣ በጦር ትምህርት ቤትና ጦር ሜዳ ውሏቸው ያካበቷቸው ልምዶች አሁን ድረስ ለኢትዮጵያን በተለያዩ መድረኮች በመጽሐፍም ጭምር እያካፈሉ የሚገኙ ናቸው። ከአዲስ አበባ አብረውን ያመሻሉ። አቶ ስዩም አሰፋ ሦስተኛው ተወያያችን ናቸው። ኢትዮጵያ ውስጥ የሚካሄዱ ፖለቲካዊና ማኅበራዊ ክንውኖችን በንቃት የሚከታተሉ የጎሳ ፖለቲካ በሕግ ይታገድና የልዩ ኃይልና ሚሊሻ እንቅስቃሴ ላይ ገደብ እንዲኖር በሚጠይቁ ዘመቻዎች አስተባባሪነትም ይታወቃሉ። ነዋሪነታቸው በዚህ በዩናይትድ ስቴትስ ውስጥ ነው። ሁላችሁንም በአድማጮች ስም ለዚህ ውይይት ፈቅዳችሁ ስለተገኛችሁ በጣም አመሰግናለሁ። እናመሰግናለን። ድ በአሁኗ ኢትዮጵያ ውስጥ የክልል ልዩ ኃይሎችና ሚሊሻዎች ወቅታዊ ሚና ምን መልክ እንዳለው የራሳችሁን ግንዛቤ በመጀመሪያ አስቲ ያጋሩን። እነዚህ ተቋማት እየተጫወቷቸው ያሏቸውን በጎም ሆኖ በጎ ያልሆኑ ሚናዎችን ማነሳሳት ይቻላል። ከአቶ ፍሬህይወት ልጀምር። እስቲ እነዚህ በየክልሉ ልዩ ኃይል ተብሎ የተቋቋሙት በመከላከያ ደረጃ የተደራጁ ናቸው። እያንዳንዱ ክልል በፌዴራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረታዊ አቋቋማቸው ናቸው። እኔ ከአስተዋጽኦዋቸው ይልቅ በጣም የሚያሰጋኝ አሁን ባለንበት ሁኔታ ማለት ነው። በተጨባጭ ሁኔታ ትልቅ ስጋት ነው የማየው። ማለት አወንታዊ የሆነ ጎን ያለው መሆኑ እንደተጠበቀው ሆኖ ግን እኔ አሉታዊ ጎኑን ነው በጣም በስጋት የማየው። አመሰግናለሁ። ብርጋዴር ጄኔራል፣ ወደ እርሶ ልምጣ። በእርሶ ምልከታ የእነዚህ ተቋማት ወቅታዊ ሚና ምን አይነት መልክ አለው ብሎ ያስባሉ? የመጀመሪያው ተናጋሪን ሀሳብ ሙሉ በሙሉ ይጋራለው። አንደኛ ይሄ ተቋም ህገ መንግስቱ ውስጥም የሌለ ነው። እንደው ከነባራዊ ሁኔታ እንነሳት መጀመሪያ፣ ለምሳሌ በንጉሰ ነገስቱ አገዛዝ ዘመን መደበኛ ሰራዊት ከሁሉም ብሔረሰብ የተወጣጣ ለመደበኛ ፖሊስ ሰራዊት ደግሞ ከሁሉም ብሔረሰብ የተቀጠረ ወይም የተመለመለ ፈጥኖ ደራሽ ሰራዊት የሚባል ደግሞ እንደ ዛሬ ፌዴራል ፖሊስ ሙሉ ፓራ ሚሊተሪ ስልጠና የወሰደና በቂ መነቃነቂያት ያለው ነው። ይሄም ከህብረተሰቡ የተመለመለ ነው። ወገን ሳይ እሱ ወገንተኛ የሚሆነው ለህጉ ነው እንጂ ለዛ ለብሔሩ አይደለም። በደርግ ጊዜ ፈጥኖ ደራሽ የሚባለውን ከጦርነት አኳያ ካለበት ችግር አፍርሶ ወደ መደበኛ ሰራዊት ነው የከላከለው። አሁን ባለው ተጨባጭ ሁኔታ ለምሳሌ ከኦሮሚያ ከሆነ ኦሮሚያ ልጆች ብቻ ናቸው የሚመለመል እና አንድ ነገር በዛ አካባቢ ከተከሰተ ለምሳሌ በዛ ጫንድ ውስጥ ከሁሉም ብሔረሰብ የተጣጣ ሰው በኑሮ ምክንያት ቀድሞ ወጥቶ የሚኖር አለ ከአንዱ ጎሳ ጋር አንድ ነገር እንትን ከተባለ የሚያበላው ለራሱ ነው እንጂ ለህጉ አድልቶ ፍርድና ትንትትን የሚሰጥ አይደለም። አስጊ ነው። ከሀገሪቱ አቅም በላይ ከበጀቷ መያዝ ከሚገባት ሰራዊት በላይ ነው የተያዘ። በኋላ ዘንድሮ ላይ ይመጣሉ። ወደ አቶ ስዩም ልምጣ ደግሞ በዚሁ ሀሳብ ላይ የሚጨምሩትን የእርስዎን ምልከታ ደግሞ እንዲያጋሩን ይሁን እስቲ። አመሰግናለሁ። ከህግ አኳያ ዳኛ ፍሬ ህይወት የተናገሩት እንዳለ ሆኖ ከልምድና ከእውቀት አኳያ ደግሞ ብርጋዴ ጄኔራል ካሳዬ ጨመዳ የተናገሩትን ሙሉ መቡሉ ቀበለዋለሁ። እኛም ይህንን ዘመን መከላከያ ሰራዊት ስር ይጠቃለሉ ብለን ስንጀምር በሀገሪቱ ውስጥ ያሉ ችግሮችን በማስተዋል ነው። በእነዚህ ልዩ ሀይሎች ምክንያት ከሶማሌ ክልል ወደ አንድ ሚሊዮን የሚጠጉ የኦሮሞ ተወላጆች ተፈናቅለዋል። ከሌሎች ክልሎችም እያን እንደዚሁ አይነት ሁኔታዎች አሉ። እነዚህ ነገሮች ባሉበት ሁኔታ ሀገር እንደ ሀገር የመቀጠሏ ሁኔታ አሳሳቢ ነው። እርሱ ክልል ከክልል ጋር ትልቅ ትከሻ እየተለካካ ለሀገር መፍረስ ምክንያት የሚሆን ሰራዊት እየተገነባ ነው እና ይሄ ከወዲሁ ቁጥጥር ካልተደረገለት አስቸጋሪ ሁኔታ ይፈጠራል፣ የሚል እሳቤ ይዘን ነው የተነሳ ነው። በአጠቃላይ ይህ መደበኛ ያልሆነ ሰራዊት በህገ መንግስትም ድጋፍ የሌለው በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት አገር እድገት ጎዳና ልትሄድበት የሚችለውንም ነገር ያደናቅፋል ብለን በማሰብ ነው። ቀደም ብላችሁ ሶስታችሁም እንግዲህ ጠቃቅሳችሁታል የእነዚህ ተቋማትን ህገ መንግስታዊነት አጠያቂነት እነዚህ ተቋማት ህገ መንግስታዊ መሰረት በእርግጥ የላቸውም የሚለው ጉዳይ አከራካሪ ከሆነ ሰንብተዋል። አቶ ፍሬ ህይወት በህጉ ዘርፍ ልምድ ስላለሁት ይህንን ሊያብራሩ ልን ይችላሉ። በእርግጥ እነዚህ ተቋማት ሲቋቋሙም ሆነ ከዚያ በኋላ እንቅስቃሴ ሲያደርጉ የሚጣቀስባቸው ህግ የለም ወይ? በተወሰነ ደረጃ የተወሰኑ መከራከሪያዎች ሲቀርቡ ክልሎች የራሳቸውን የፖሊስ ኃይል የማዋቀር ስልጣን ተሰጥቷቸዋል። አንዳንዶቹም እነዚህ ልዩ ኃይሎችም ልዩ ፖሊስ ተብለው የተቋቋሙ ስለሆኑ ከፖሊሱ ክፍል ውስጥ የሚመደቡ ተደርጎ መታየት አለባቸው ብለውም የሚሟግቱ አሉ። እሺ አመሰግናለሁ። ሀብታሙ፣ ይህ ነገር ህገ መንግስታዊ አይደለም። መጀመሪያ ነገር የፌዴራል ህገ መንግስት አንቀጽ ሀምሳ አንድ ስድስት ንዑስ አንቀጽ ስድስት ላይ የሀገርንና የሕዝብ መከላከያና ደህንነትን እንዲሁም የፌዴራል መንግስት የፖሊስ ኃይል የማደራጀት ስልጣን እና የመምራት ስልጣን ለፌዴራል መንግስት ነው የተሰጠው። ያ ማለት ፖሊስን በክልልን በፌዴራል ማቋቋም የሚቻል ሆኖ መከላከያን እና ደህንነትን ፌዴራል መንግስት ብቻ ነው የሚያቋቁመው። አንቀጽ ሀምሳ አንድ ንዑስ አንቀጽ ስድስት ስለዚህ የሀገር መከላከያና ደህንነትን ለፌዴራል ብቻ ነው የሚሰጠው። ስለዚህ ከዛ ደግሞ በዛው በፌዴራል ህገ መንግስት አንቀጽ ሀምሳ ሁለት ላይ የክልል ስልጣንና ተግባርን በሚደነግገው ስር አንቀጽ ሀምሳ ሁለት ንዑስ አንቀጽ ሁለት ሰ ላይ ለክልል ስልጣን ሲሰጥ የክልሉን የፖሊስ ኃይል ያደራጃል፣ ይመራል፣ የክልሉን ሰላምና ጸጥታ ያስጠብቃል ነው የሚለው። ስለዚህ ለክልል የተሰጠው የፖሊስ ኃይል የማደራጀት የመምራት ስልጣን ነው የሚሰጥ የሚሰጠው ህገ መንግስቱ ይሄ ማለት ፖሊስ ስንል አለም አቀፍ የሆነ ስታንዳርድ አለው የሚሰለጥንበት በቅርጽም በይዘትም ፖሊስ በየትኛውም ሀገር አለም አቀፍ ስታንዳርዱ በቅርጽም በይዘትም ከመከላከያ ይለያል ስለዚህ ስሙን ፖሊስ ብለን በመከላከያ ይዘት ልናደርገው አንችልም ይዘትና ቅርጽ ስንል ምን ማለት ነው የሚሰለጥኑበት አሰለጣጠን የሚታጠቁት መሳሪያ የሚታዘዙበት እዝ የሚሰሩት የስራ መዘርዝር እያንዳንዱ ዝርዝር አካሄዶች በሙሉ የይዘት ጉዳይ ነው የሚሆነው። በቅርጽ ደረጃ ስንል ደግሞ ስሙን ማን እንዴት እንበለው እንዴት እናቋቁመው የሚለው የሕግና የጥቅል የሆነ ነገር ነው። የክልሎች ማቋቋም የሚችሉት ማንኛውንም የዓለም አቀፍ ስታንደር በተከተለ መልኩ ፖሊሲን ነው ማቋቋም የሚችሉት። ስሙን አሁንም ቢሆን ፖሊስ ብሉም አይገላገሉም። ምክንያቱም እነዚህ ሰዎች የሰለጠኑት በፖሊስ የሙያ ዘርፍ አይደለም። አደረጃጀታቸውም የፖሊስ አይደለም፣ መሳሪያቸውም የፖሊስ አይደለም፣ ስነሊቦናቸውም የፖሊስ አይደለም፣ ተሊኳቸውም የፖሊስ አይደለም። ስለዚህ ክልሎች በህገ መንግስቱ መሰረት ፖሊሲን እና ፖሊሲን ብቻ ነው ማደራጀት የሚችሉት። ይህንን ነው የሚለው በህገ መንግስቱ አንቀጽ ሀምሳ አምስት ንዑስ አንቀጽ ሰባት ላይ የፌዴራል መንግስት የሀገርን የህዝብ መከላከያ የማደራጀት አደረጃጀቱን ይወስናል ይላል። እንዴት እንደሚደራጁ እራሱ መወሰን ያለበት የፌዴራል መንግስት ነው ይህ ሲባል በአገሪቱ ውስጥ በየትኛውም ደረጃ የሚደራጅ የመከላከያ ይዘት ያለው አካል አደረጃጀቱ ምን መሆን እንዳለበት መወሰን ያለበት ላሱ ፌዴራል አሁን ላይ ፌዴራል መንግስትን ሰራዊት መከላከያን ሰራዊት ስሙን ቀይረን ፖሊስ ብንል ይዘቱ እንዳለ ሆኖ ፖሊስ ብለን መቀየር እንደማንችለ ሁሉ የክልሉንም ፖሊስ ሌላ ስም ቀይረ ነው ወይም መከላከያን ሌላ ስም ቀይረ ነው ማድረግ አንችልም። እዚያው ህገ መንግስት ላይ የሀገሪቱ የመከላከያ ሰራዊት ከየትኛውም የፖለቲካ ወገንተኝነት ነፃ እንዲሆን ህገ መንግስቱ ይደነግጋል አንቀጽ ሰማንያ ሰባት ንዑስ አንቀጽ አምስት እነዚህ በክልል የተደራጁ የክልል መከላከያ ሰራዊት በስሙ ሊጥረው ከተባለ ወገንተኞች ናቸው። ከስማቸውም ጀምሮ ከአደረጃጀታቸውም ጀምሮ ከሚታዘዙበት ጀምሮ በጀት ከሚያገኙበት ጀምሮ ወገንተኞች ናቸው። ስለዚህ እንደውም በመከላከያ ደረጃ እንኳ ብለን የህግ ክፍተት እንኳ ብንፈልግ የህግ ክፍተት የለውም፣ እንጂ የህግ ክፍተት እንኳ ብንፈልግለት አሁን ሄደው እንደገና አንቀጽ ሰማንያ ሰባት ንዑስ አንቀጽ አምስት ስር የፖለቲካ ወገንተኛ መሆን አይችሉም በሚለውም ይያዛል። ምክንያቱም በቅርጻቸውም በይዘታቸውም በአደረጃጀታቸውም በበጀታቸውም በትዛዝ እነዚህ ወገንተኞች ናቸው። ስለዚህ ከዛ መስፈርትም አይወጡም። ሁለተኛ የጠየቅከው ጥያቄ አለ። በክልል ህገ መንግስትና በክልል አዋጅ ተቋቁሞ እስከሆነ ብለሃል፣ እንደዚህ አይነት ሀሳብ አንስታል። በግልጽ ለመናገር የፌዴራል መንግስትን የሀገሪቱን ህገ መንግስት የሚቃረን ህግም ሆነ ህገ መንግስት በክልል ያለ የፌዴራል መንግስቱን የሚቃወም ከሆነ ሲጀምር ስራ ላይ ሊውላጭ ስለዚህ ህጉ በዛ ህግ መሰረት እንደ መከላከያ ተደራጅተናል የሚሉም ከሆነ የፌዴራልን መንግስት ተጻርኖ ወይም ተቃርኖ የተቋቋመ የወጣ ህግ ሊሆን ከሚችል ውጪ ለእነዚህ አካላት በመከላከያ ደረጃ እንዲደራጁ ወይም ህገ መንግስታዊ መብት አይሰጥም። አገሪቱን የሚገዛው የበላይ ህግ ህገ መንግስቱ ነው፣ አይፈቅድላቸውም። ወደ ብርጋዴር ጄኔራል ካሳይ ልመለስና እርስዎ በቀደመው መንግስት ውስጥ በከፍተኛ የጦር ኃላፊነት ውስጥ የቆዩ ሰውኖት ከጦር ሳይንስ አንጻር የእነዚህ ተቋማት አደረጃጀት አደገኛ ነው ብለው የሚያስቡ ይመስለኛል። ለዚህ የሚያቀርቡት ምክንያት ምንድን ነው? በመጀመሪያ መደበኛ ሰራዊት እንደምታውቀው የአገሪቷ አንድነት ድንበር መጠበቅ ነው። ፌዴራል ፖሊስ ደግሞ ከመደበኛ ፖሊስ አቅም በላይ ለሆነ ነገር በፌዴራል መንግስት አዞ እርምጃ የሚወስድ ነው። መከላከያ ከሚገባ እሱ ይግባ ተብሎ ነው። ከዚህ ውጪ በጃንን ጊዜ ሆነ በሰርግ ጊዜ አደረጃጀት ሌላ የተለየ የለም። ያ ሁሉን የክልል ሰራዊትን ግዳጅ ስትመለከተው ክልሉን ለመጠበቅ ነው ይላል። ማን ከማን ነው የሚጠበቀው? ይህን እዚህ ላይ ነው በደንብ አድርገህ አጤና መመልከት ያለበት። ይህ ወያኔ ኢትዮጵያን ለመበዝበዝና ጊዜው ሲያመችለት እኛም በማባላትና በማዳከም ድብቅ አላማውን ያው መገንጠልን ለማሳካት ብሎ የሸረበው ደባ ነው። እኔ በተጨባጭ ማስረጃ ላስረዳ እችላለሁ። ይህም ልክ የዚህ ለውጥ ንፋስ እንትን እንዳለ የሶማሌው ክልል ፕሬዚዳንት አብዲኖ ምናምን የሚሉት ሰውዬ ብሮ ኮርዩ ብሎ ለመገንጠል እንትን ብሎ ነበረ። እግዚአብሔር የኢትዮጵያ አምላክ ረዳንና ይሄ መንግስት ተረባርቦ እንትናለ እንጂ ትንሽ በዛንትን እንትን ቢል ኖሮ እነሱ በገንዘባቸውም ባላቸውም እንትን። ሌሎችም ክልሎች ዛሌ ጉጂና ጌዲኦ ሲባላ አይተናል። በዚህ በለውጡ ሂደት ውስጥ አማራና በንሻንጉል ጉሙዝ ሲባላ አይተናል። እነሱም ከላይ ሆኖ ግርግሩ ከተመቸ ሀገሪቷን ያተራምሱ ነበረ። ያ ሳይሆን ቀረ። የህዝብ አመጹ ገፋና የዛሬ ውሎጭ በማምጣቱ ወደ ስልጣን እንመለሳለን ብሎ በአንዳንድ ቅሬታቸውና ባላቸው ገንዘብ የተለያዩ ክልሎች ውስጥ ይሄ ልዩ ሀይል ባለበት አካባቢ በሙሉ አንዳንድ እንቅስቃሴ አድርገዋል። መቼም በቁጥጥር ስር ዋለ። አሁን ያለው መንግስት እሱ የፈጠረው ነገር አይደለም፣ ወረሰው፣ ውርስ ነው ወይ ነገር። ይሄ ውርስ ደግሞ ህጋዊ ነገር አይደለም። ጉዳቱ በመጠኑም ቢሆን ታይቷል። ይሄ ነገር ህገ መንግስታዊም አይደለም፣ በተግባርም አይተናል፣ ጎጂ ነው። ግን እነዚህ ሰዎች በስራም ይሁን ተቀጥረው ሰራዊት ሆነ። ስለዚህ መደረግ ያለበት ነገር እድሜያቸው የገብታውን በጡረታ ወጣት የሆኑትን መልምሎ ጥሩ የትምህርት እውቀት ደረጃ ያላቸው ወደ ፌዴራል ፖሊስ ከቶ ኢንቴንሲቭ የሆነ ስልጠና ሁሉንም ወታደራዊ ትምህርት ከወሰዱ በኋላ በመላው ኢትዮጵያ ውስጥ እንዲጠቀሙ ማድረግ ነው። ሁለተኛ ነገር የአገሪቷ በጀት ይችለዋል እንዴ? ነው ትግራይ ነው የሚወሰደው። በትንሹ ዛሬ ምን ያህል እንደጨመረው አላውቅም። በፊት ሰባት መቶ ሺ ሚሊሻ ነበረው። ሰባት መቶ ሺ የኢትዮጵያ ሰራዊት እኮ መደበኛ ሶስት መቶ አምሳ ሺ አይደል? እንትን አማራውም ውሰደው፣ ኦሮሚያም ውሰደው፣ ሌሎችንም ውሰደው። እኛ አገርን ገንባ እንዴ? ይህንን ሀይል ለልማት እናውለው ወይስ ለጥፋትና ለከንቱንትን ይበል። ከዚህ አዙሪ ትንካሎች ውስጥ ይሄ መንግስት በንቃት አይቶ አሁን ይህን በስጦት ሀሳብ መሰረት ይህንን ነገር በጊዜ ያስተካክል ምልክት አይተናል። ነገ ደግሞ አንድ ነገር ከመጣ የበለጠ ጉዳት ነው የሚያመጣ። አመሰግናለሁ። ብርጋዴር ጄኔራል፣ እንግዲህ የክልል ልዩ ኃይሎች በህግ መታገድ አለባቸው ወይንም ደግሞ በፌዴራል ትእዛዝ ስር መውደቅ አለባቸው የሚሉ ሀሳቦችም ሲንሸራሸሩ ሰምተናል። በእርግጥ እነዚህ ተቋማት የሚጠቀስባቸው እንከኖቻቸው ማስተካከያዎችን በመስጠት ለሀገርም ሆነ ለሕዝብ የበለጠ የሚበጁበትን ነገር መፍጠር አይቻልም ወይ የሚሉ ጥያቄዎችም አብረው ይነሳሉ። በእነዚህ ላይ ያላችሁን ምልከታ እንድታጋሩኝ ይሁን። አሁን ከአቶ ስዩም ልጀምር። እርስዎ በሕግ መታገድ አለባቸው በፌዴራል ስርም ውድቅ አለባቸው የሚሉ ሀሳቦችን ከሚያንሸራሽሩት መካከል ይመስሉኛል። አዎ፣ አመሰግናለሁ እነዚህ ኃይሎች በ ህግ መታገድ አለባቸው በፌዴራል ትዕዛዝ ስር መጠቃለል አለባቸው ብለን ለዘመቻ ስንነሳ ካየናቸው ነገሮች ነው። እነዚህ ኃይሎች የአደረጃጀታቸው ይወክለኛል ከሚሉት እኔ ወጥቼበታለሁ ከሚሉት ክልል ወይም ብሄር ውስጥ ነው። እነዚህ ኃይሎች በዚህ ሁኔታ ከቀጠሉ እነሱ ከወጡለት ወጥተንለታል ከሚሉት ከቆሙለት ብሄር ውጭ ያሉ ሌሎች ከዚያ ብሄረሰብ አባላትን አይወክሉም ማለት ነው። እነሱ እዚያ ክልል ውስጥ ማጆሪቲ የሆነውን ነው የሌሎቹ መፈናቀል ይቀጥላል ማለት ነው። ኢመ መደበኛ የሆኑ በክልሉ ውስጥ የሚንቀሳቀሱ ኢመደበኛ የሆኑ ሀይሎች የሚያደርጉትን መደራጀት ለእነሱ ግብአት ይሆናሉ ብለን እንሰጋለን። ከነዚህ አኳዮች አኳያም የእነዚህ ሀይሎች ወደ ፌዴራል ስር መጠቃለልን አጥብቀን እናሳስባለን። ምጣኔ ምጣኔ ሀብት ነው ብዙ ስርአት ያላት ሀገር እነዚህ ሀይሎች ተመደቡበት ተብሎ እነሱን ለማስታጠቅ እነሱን የተለያየ ነገር ለእነሱ ግብአት ለማስፈጸም ለማድረግ የሚደረገው ወጪ የሀገር ሀብት ነው የሚወጣው። እንዲሁም ደግሞ በክልሎች መካከል አላስፈላጊ ግጭቶችና ደመፋሰሶች እንዲፈጠሩ ይጋብዛል። እኔ እስከዚህ ድረስ ታጥቅ ያለሁ እኔ ይሄን አድርጌያለሁ በማለት እርስ በርሳቸው ትከሻ እየተለካኩ ክልሎች እንደ አንድ ሉዓላዊ ሀገር እርስ በርሳቸው የሚዋጉበት ሁኔታ ይፈጠራል ማለት ነው። ክልሎች ከአሁን በፊት ያየናቸው የተለያየ ግጭቶች ተፈጥረዋል። መንገድ ሲዘጉ ወጣቶች እነዚሁ ኃይሎች አብረው ቆመው እየተመለከቱ ያየንበት አለ። ሰዎች ለማስቆም እነዚህ ኃይሎች በፌዴራል ስር መጠቃለል አለባቸው። ወጥ እንዲሆን የጦር መሳሪያዎች እንደዚሁ ባላስፈላጊ ሰዎች እጅ እንዲገቡ ማድረግ ይቻላል። ዝርፊያዎች እንደዚሁ ይበረከታሉ በሀገሪቱ ውስጥ። እንዲሁም መጪው ምርጫ ነው። ምርጫን ለማስፈጸም ተቃዋሚ ፓርቲዎች የተለየ ከዚያ ክልል ውስጥ ከሚንቀሳቀሱት እነሱን ይወክሉናል ከሚሉት አካል ውጪ ሀሳብ ይዘው የሚመጡ የሀሳብ ፖለቲካ እንዳይካሄድ ይከላከላሉ። እነዚያ ተቃዋሚ ኃይሎች ላይ ወይም ተፎካካሪ ኃይሎች ላይ ችግር እንዲፈጠር ያደረጋሉ፣ ያስራሉ። ከዚህ ሁሉ በተለይ ደግሞ ችግር በተፈጠረባቸው ክልሎች የመከላከያ ሰራዊታችን ገብቶ ማረጋጋት እንዳይችል በዚህ አካባቢ የሚኖረው ኃይል የሚኖረው ሕዝብ የመከላከያ ሰራዊትን እንደ ወራሪ እንዲያየው ያደርጋል። እነዚህና የመሳሰሉት ምክንያቶች እነዚህ ኃይሎች የልዩ ኃይልና ሚኒሻ ኃይል በፌዴራል ስር እንዲጠቃለሉ እነሱ በፌዴራል ስር ሲጠቃለሉ ፌዴራል መንግስት የራሱን ሉዓላዊ ሀገርን የማስከበር ስራውን አጠንክሮ እንዲሰራ ያደርጉታል። እነዚህ ኃይሎች በተናጠል ባሉበት ጊዜ ግን የሀገሪቱ ሉዓላዊነት ራሱ አደጋ ላይ ይወድቃል። ምክንያቱም ወራሪ መጣ ቢባል የትኛው ክልል ከየትኛውም ክልል ጋር እርስ በርሱ ትከሻ እየተለካካ ባለበት ሁኔታ ሀገሩን ለመከላከል የሚዘምት ኃይል የለውም። በቁጥርም ደረጃ ስናስበው አንዱ ክልል ያለው ሀገሪቷ ካላት አጠቃላይ የመከላከያ ሰራዊት ብዛት በላይ የሆነ ነው ያለው። እነዚህ ነገሮች በወቅታዊ ሶሉሽን ሊያገኙ ይገባል ብለን በማሰባችን ነው። ምክንያቶቻችን እነዚህና ሌሎች በጣም ብዙ ያልተጠቀሱ ምክንያቶች ሊኖሩ ይችላሉ። እነዚህ ኃይሎች በፌዴራል ስር ይጠቃለሉ ብለን ስንነሳ እኔም ሀብታሙንና እንግዶቹን ብርጋዴር ጀኔራል ካሳይ ጨመዳን፣ የቀድሞ ጠቅላይ ፍርድ ቤት ዳኛ አቶ ፍርዮት ሳሙኤልንና የማህበራዊና ፖለቲካ ለውጦች አቀንቃኙን አቶ ስዩም አሰፋን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ የካቲት 21 2012 ምሽት ዝግጅታችንን ነው። አሁን ዘወትሬ የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የቅዳሜ ምሽት አዝናኛችሁ ሳምንታዊው የሙዚቃ ቃና ነው። ሰአቱ የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው። የሙዚቃ ቃና አሉላ፣ አመሰግናለ የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። እለቱን ለማስታወስ እለተ ቅዳሜ የካቲት 21 2012 ዓ ም ሲሆን በአዲስ አበባዎች አቆጣጠር፣ በዋሽንግተን ዲሲዎች አቆጣጠር ደግሞ የካቲት 29 2020 ዓ ምት ላይ እንገኛለን። ወደ ሙዚቃዎቻችን ከመሸጋገራችን በፊት በዛሬቱ አቀም በታሪክ የተከናወኑ ዋና ዋና ክንውኖች መካከል አንድ ሁለቱን ብንመለከት በ1940 ሄቴ ሜክዳ ዳንኤል የተባለ ጥቁር አሜሪካዊ የፊልም ተዋኝ ጎን ዊዘ ዊንድ በተባለው ፊልም ኦስካር በማሸነፍ የመጀመሪያዋ ጥቁር አሜሪካዊ ሆነች። በ1960 ሞሮኮ ኃይለኛ የመሬት ማንቀጥቀጥ ደረሰባት፣ ወደ 120 የሚጠጉ ዜጎቿን አጣች። በ1988 የደቡብ አፍሪካ የሰብአዊ መብት ታጋይ የነበሩት ዴዝሞንድ ቱቱ ከሌሎች ወደ መቶ የሚጠጉ ሰዎች ጋር በሀገራቸው የሚደረገውን ዘረኝነት በመቃወም ሰላማዊ ሰልፍ በማድረጋቸው ታሰሩ። በዛሬቷ ቀን ከተወለዱ ታዋቂ የሙዚቃ ሰዎች መካከል የኒውዮርክ ግዛት ተወላጅ ራፐር ጃሮል ይገኝበታል። አርባ አራት ዓመቱ የዛሬቷን ቀን ከዚህ ታዋቂ የራፕ ዜማ አቀንቃይ ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እየተመኘሁኝ ጃሮል በፋትጆ ታጅቦ ኒውዮርክ እያለ የሚያቀነቅነውን ዜማ እጋብዛቸዋለሁ። Baby, I'm from New York, New York. I'm from, the city of the yes, I'm from New York, New York. I got a honey. i I'm from New York, New York. And I know. Yep. This is Uchi, the Wiley, your mommy, your monologues getting tired Now it's time to ride. Print this, you vibe, you no longer desire to take off them city chains. Put back on your wire. I'm on fire. Holly dipped in octane. Let East Coast, let West Coast. And we're going bring the ghetto gospel to every hood possible. Pushing through in the sky blue, back with the God you now. Preferably the full pound, flying at the speed of sound. Trying to catch the ears of the running in house I might get my Brooklyn to run in your house. I don't really understand what the running's about. But we hunters, we take pride in airing our pray out. Leaving them laid out just for sport. Because we ain't playing up here in New York. I got a honey, honey. Yeah, I'm from New York, New York And you can tell the way the homies say That yeah, I'm from New York, New York I got a hundred ways to make a grip Yes, I'm from yes. New York, I'm New York And you can tell I get real ignorant i <laughs> yeah, I'm from New York, New York yeah, this is how we do I can see the in your nose This ain't a movie even He got his head in the glow And I was just about to find God But now that Mace is back I think i am much rather find a and everybody talking crazy how they fit yeah. but we don't disinvestigate any yeah. not me i'm a troop, homie got the industry shook like not nah, the joke. gonna let them lose some true story i'm bringing the team back even roy jones was forced to leave back. Trey said grind, now we odds. saying i must have found punch round. got the top of the phantom And the pinky got bling like the ring around Saturn. the scene for that and you already know the access where this team be at. Oh, I got a hundred, hundred, I'm from New York, New York, yeah. Rough riding, Friday blocking, what you thought, you thought. And you can't take credit, cause life is too short, too short, yeah. Got a hundred, i I'm from New York, yeah. this is how we do You couldn't be sweeter, uh -uh. life's a, depending on how you treat her. Yeah. You might get rich, it's guaranteed you're going to. You might get missed for maybe two or three hours till they like the it. <laughs> and that could get you a long time, but when I let them, <laughs> Results like America online. Wise is awoken, and you know they say that you deserved it whenever you <laughs> put your eyes open. I still hold a title, cause I'm in the hood like them little motorcycles. Kids hopping out with the open, just doing for nothing. It's so spiteful. Ha, I'm just like you. Word that the wanna in the air uh, double shot of yak and the purple is in the air uh, and i'm not cocky i'm confident so when you tell me i'm the best it's a compliment 100, 100. i'm from new york new york and you can tell the way the homies said that i'm from new york new york i got a hundred 100 i'm from new york new york i got a hundred 100 i'm from new york በዛሬ ቷቀን አርባ አራተኛ ዓመት የልደት ቀኑን የሚያከብረውን የጃሮልን ኒውዮርክ የተሰኘውን ዜማውን ነበር ያደመጥ ነው። ፋት ጆና ጃድኬስ አጅበውታል። የተከበራቸው የሙዚቃ ቃና አድማጮች በዛሬው ፕሮግራም ቆየት ያሉ ለጆሮ የሚጥሙ ዜማዎችን ይዤላችሁ የቀረብኩት መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው አይካን ኩዌት ቤቢ የተሰኘውን የሊትል ሚልተንን ዜማ አስከትላለሁ። I can't do it, baby. Oh, I've tried so hard, but I just can't do it, baby. No. Oh, I can't quit you, baby. Oh, but I've got to put you down for a little while. Oh, no, oh, no, I just can't quit. ያለአንቺ ፍቅር መኖር የማይታሰብ ነው። አይካያን ኩዌት ቤቢ የተሰኘውን የሊትል ሚልተንን ዜማ ነበር ያደመጥ ነው። ቤተሰቦቹ ያወጡለት ስም ጄምስ ሚልተን ካምፕል ሲሆን ሊትል ሚልተን የመድረክ ስሙ ነው። እንደ ኤሮፓን አቆጣጠር በ1934 ሚሲሲፒ ግዛት የተወለደው ሊትል ሚልተን ጊታሩን አንግቦ የብሉስ ዜማዎችን በመጫወትም ይታወቃል። አርኤምቢም አቀላጥፎ ይጫወታል። በተለይም ቀጥለን የምናደምጥለት ዌአር ጎና ሜክ ኢት የተሰኘው ዜማው በዩናይትድ ስቴትስ የአርኤምቢ የሙዚቃ ሰንጠረጅ ላይ የበላይ ነትን ይዞለን ነበር። የቤት ክራይ የምንከፍለው ሳንቲም ባይኖረንም በየቀኑ ምግባችን ባቂላ ቢሆንም የራሳችን የሆነ ቤታችን የምንለው ቤት ባይኖረንም አንቺ እኔ ፍቅር እኔ አንቺ ፍቅር ካለኝ እኔና አንቺ በፍቅር ከኖር ሁሉንም ነገር እናገኘዋለን ዊ ጎነ ሜክት A job is hard to find, and we have to stand in the world, Caroline. I've got your love and your. i ዊ ጎነ ሜክ ኢት የተሰኘውን የሊትል ሚልተንን ዜማ ነበር ያደመጥነው። ሊትል ሚልተን ከዚች ዓለም በረፍት የተለየን እንደ አውሮፓውያን አቆጣጠር በነሐሴ ወር በሁለት ሺህ አምስት ዓመተ ምህረት በሰባኛ ዓመቱ ነው። ቀጥለን የምናደምጠው ዜማ ደግሞ ኤችአርኖባኪን ላባይ መንደይ የተሰኘውን የሚሊ ጃክሰንን ዜማ ነው። Take the early flight to Florida Just the way you used to do Have room service bring breakfast Make love If you're not back in love by Monday, then you go your separate way. If you're not back in love by Monday, you can't say you didn't try. But before Just make sure you let it die. Sleep and feel more nice together. Say the things that you used to say. And if you're not back in love by Monday, you just go we not ሰኞ ማታ ባዘጋጀሁት የፍቅር ገበታ ላይ ካልተገኘህ የኔና አንተ ነገር አከተመ ማለት ነው። አንተም በመንገድህ፣ እኔም በመንገዴ። ኤፊ አርኖት ባያኪላ ባይ መንደይ የተሰኘውን የሚሊ ጃክሰንን ዜማ ነበር ያደመጥ ነው። ሌትስ ጌት ሜሪድ ነይ ትዳርን መስረት እንጋባ። ቀጥለን የምናደምጠው የአል ግሪን ዜማ ነው።

የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባደረገው ስብሰባ የሕዳሴ ግድብ ጉዳይን አንስቶ መነጋገሩና ማንኛውም ነገር የኢትዮጵያን ፍላጎትና ጥቅም በሚጠብቅ መልኩ ብቻ እንደሚከናወን አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ በግብፅና በሱዳን መካከል የሚደረገውን ድርድር በታዛቢነት እንደሚከታተል የገለጸው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የገንዘብ ሚኒስትሩ ስቲቨን ምኑቺን የካቲት 19 ና ሀያ ከሱዳንና ከግብፅ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠ ዋሽንግተን ላይ መገናኘትና መወያየታቸውን አመልክቶ እስካሁን የተደረጉ ጥረቶችንም አድንቋል። ባለፉት አራት ወራት የተከናወኑት ሥራዎች ሚዛናዊ በሆነና መመጣጠኑ መተካከል ባለበት ሁኔታ ወይም ኢኩዊተብል ማነር ሁሉም አካባቢዎች የሦስቱንም ሀገሮች ጥቅሞች ባስጠበቀ ሁኔታ የሚዳስ ስምምነት ላይ እንዲዘጋጅ መደረጉን መግለጫው ጠቁሟል። በመርሆች ስምምነቱ መሰረትም በ2008 ዓ ም በተፈረመው ይላል የገንዘብ ሚኒስቴሩ መግለጫ። በተለይ በግርጌ ሀገሮች ላይ የጎላ ጉዳት አለማድረስ በሚለው መርህ መሰረት ያለ ስምምነት የመጨረሻ ሙከራ እንዳይደረግና የግድቡን መሙላት እንዳይጀመርም ያሳስባል። የተፋሰሱ የግርጌ ሀገሮች ሱዳንና ግብፅ ህዝቦችም የግድብ ደህንነት ስጋት ዩናይትድ ስቴትስ እንደምትገነዘብና በዓለም አቀፍ ደረጃዎች መሰረት የደህንነት እርምጃዎች ውሃ ከመሙላት በፊት መወሰድ እንዳለባቸው መግለጫው አሳስቧል። የኢትዮጵያ መንግስት ይህንን ተቃውሞ መግለጫ አውጥቷል። በነገው ምሽት ዘርዘር ያለ ዝርዝር እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር በዚሁ እሰናበታለሁ። ነገ እሁድ ከሚሶስት ሰዓት ላይ